የተከበራችሁ አድማጭ ተመልካቾቻችን እንደምናንሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ዜ መሰናደው ጀምሯል። 587 የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ። ትምህርት ተኮር ዘገባዎች ይኖሩናል። ሌሎች እንዲሁም የሀገር ውስጥ ፖለቲካና ዓለም አቀፍ ይዘቶች ያላቸው ዘገባዎችም አሉን። ኤደን ገደሞ የምሽቱ መሰናዶ በመምራት ሌላስ አስማሪ ደግሞ በድምፅና ምስል ምህንድስ ነው። ከመላዊ አሜሪካ ድምፅ እጅጅሻልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። Thank you. ባለፈው ዓመት የመልቀቂያ ፈተና የማለፊያ ነጥብ ያላመጡ ከ600 ሺህ በላይ የሚሆኑ ተማሪዎች ዘንድሮ ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ መንግስት በዚህ ሳምንት አስታውቋል። በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየታቸውን የሰጡ የዘርፉ ባለሙያ ዶክተር አዳነ አበጀ ውሳኔው የተማሪዎችን ፍላጎት ከግምት ውስጥ ማስገባት አለበት ይላሉ። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። በ 2015 ዓ ም የ12ተኛ ክፍል መልቀቂያ ፈተናን ከወሰዱት 845,000 ያህል ተማሪዎች ውስጥ የዩኒቨርሲቲ መግቢያ ውጤት ያመጡት 3.2 ከመቶ አሊያም 27,000 ገደማ እንደሆኑ ይታወቃል። የሥራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ ተፈትነው ወደ ዩኒቨርሲቲ መግባት ካልቻሉት ተማሪዎች ውስጥ አብዛኞቹ በዚህ ዓመት ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ ተናግረዋል። 32587 የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ። አዲሱ የትምህርትና ስልጠና ፖሊሲ የዩኒቨርሲቲ መግቢያ ውጤት ያገኙ ዜጎች ወደ ቴክኒክና ሙያ ተቋማት መጥተው ደረጃ ስድስትን መማር ቢፈልጉ ይችላሉ ማለት ነው። በዘንድሮ በጀት ዓመት 632000 በላይ የሚሆኑትን ለመቀበል በእኛ በኩል ዝግጅት ማድረጋችንን ለመግለጽ ነው። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን ያጋሩ የቴክኒክና ሙያ ስልጠና ባለሙያ ዶክተር አዳነ አበጀ ደግሞ ይህን ያህል ብዛት ያለው ተማሪ የሚቀበሉ የማሰልጠኛ ተቋማት ሊኖሩ እንደሚችሉ ገልጸው በተማሪዎች ፍላጎት ላይ ግን ጥያቄ እንዳላቸው ይናገራሉ። ተማሪዎቹ ስድስት መቶ ሺህ የሆኑት ተማሪዎች በአገሪቱ ውስጥ ያሉት ወደ ትቤት ተቋማት መሄድ ይፈልጋሉ ወይ? ትቤት ተቋማት ሲ እነሱ ፍላጎት ያሟላሉ ተምረውም ጨርሰውም ወደ ስራ ያልገቡ ተማሪዎች ወጣቶች ስላሉ እነሱ ተምረው የት ሄዱ፣ እኛ ሴት እንሄዳለን የሚል ነገር ስለሚኖር ከመንግስትም ከግል ተቋማትም አንጻር ከፍተኛ የሆነ ስራ መሰራት እንዳለበት ይሰማኛል። ከፖሊሲ ማስተካከል ጀምሮ ነው የሚሆን። በዘርፉ መፈታት የሚገባቸው ሌሎች እንቅፋቶች እንዳሉም ይገልጻሉ። ፕራይቬታይዝ የሆኑ ካምፓኒዎች፣ ኢንዱስትሪዎች አይደግፉም፣ እት ቤቱ ጋር በጋራ አይሰሩም። እነሱ የሚሉት እኛ የምንፈልገውን አይደለም፣ ትቤት የሚያመርተው ነው የሚሉት። የሁሉንም ፍላጎት የሚሰለጥነውንም የግል ተቋማት ካምፓኒዎችንም ፍላጎት የመንግስትንም ፍላጎት ያማከለ ሲሆንና ያ ደግሞ በሕግ ተደግፎ ሕግ ተፈጻሚ ሲያደርገው ነው ከዛ አንግል ነው የማየው። ማህበረሰቡ ለቴክኒክና ሙያ ማሰልጠኛ ተቋማት ያለው አመለካከት የተዛባና የተሳሳተ መሆኑን የሚያወሱት ባለሙያው ይህ ችግር በግሉ ዘርፍና በመንግስት ኃላፊዎችም ጭምር እንደሚስተዋል ነው የሚገልጹት። የአመለካከት ችግሩ ትልቁ ነው። ሁለተኛ በቅንጅት ስለማንሰራ ነው፣ የኮኦፕሬቲቭ ትሬኒንግ መላላት ነው። ሶስተኛው ፖሊሲ ላይ ያለው ነገር ጀምሮ አልጨረሰውም። ፕራይቬታይዝድ ከሆነ ፕራይቬታይዜሽንን ካወጅ ከፕራይቬታይዜሽን በኋላ ካምፓኒዎቹ እንዴት ይሰራሉ የሚለውን ከመንግስት ጋር መንግስት ማስቀመጥ አለበት። የሰው አመለካከት፣ የማህበረሰቡ የወላጆች አመለካከት ስቤት የሚያዩበት ራሱ ሌላ ሌላ ሌላ እንትን ነው እና ይህ ሁሉ ስምምነት ተደርጎበት በህግ ተደግፎ ቁርጥ ያለ አቋም ምንም አማራጭ የለንም። ስራና ስራ ብቻ ነው ኢኮኖሚያችን የሚያሳድገው ሊያኖረን የሚችለው ስራ ደግሞ የሚገኘው ከቲቤት ነው። ቲቤት ውስጥ ገብቶ የወጣ ሰው ነው። ቆሸሽ ያለ እጅ እና ቆሸሽ ያለ ልብስ ለብሶ፣ ግን ብሩህ የሆነ አእምሮ ብሩ የሆነ እጅ ወርቅ የሆነ እጅ ይዞ የሚወጣው የሚለውን ሀሳብ ይዘው ተስማምተው ወደዛ የሚሰሩ ካልሆነ አሁንም ቲቤት ራሱ በመኖሩ ነገቲቭ አትቲው ደበሎፕ ተደርጎ ከማህበረሰቡ ከመንግስትም የሚገባውን ያህል ሂዶ አሰርቶ በተግባር የሚገባ ካልሆነ አሁን ያልኩ አስተያየት ነው የሚሆነው ማለት ነው። ይህ ብን በመንግስት ተቋማት ውስጥ ያሉ ሰዎች እኮ አመለካከታቸው የተለያየ ነው። ዘርፉን እየመራ ለቲቤት ያለው አቋም እኮ በደንብ አድርገህ ስትጠይቀው ሌላ ሊሆን ይችላል። ወደ ቴክኒክና ሙያ የማሰልጠኛ ተቋማት የሚገቡት ተማሪዎች ባለፈው ዓመት መተግበር በጀመረው አዲሱ የትምህርትና ስልጠና ፖሊሲ መሰረት ስልጠና እንደሚሰጣቸው የተናገሩት ሚኒስትር ሙፈሪያት ካሚል በበኩላቸው ተቋማቱ በአማራጭ እጦት ምክንያት የሚገባባቸው አይሆኑም ብለዋል። በመደበኛ የትምህርት ስርዓት ውስጥ ያለፉ ዜጎች የመደበኛ ትምህርት ስርዓቱን ካጠናቀቁ በኋላ እራሳቸውን በክህሎት ማበልጸግ ሲፈልጉ የሚሄዱባቸውና የሚስተናገዱባቸው ስፍራዎች ናቸው መደበኛ ትምህርት ሳይከታተሉም ቢሆን ያላቸውን እምቅ አቅም በክህሎት ማገዝ መደገፍ የሚችሉ ዜጎች ሄደው እውቀታቸውን ክህሎታቸውን የሚኮተኩቱባቸው ስፍራዎች ናቸው አዲሱ የስልጠና ፖሊሲ ከዚህ ቀደም የነበረውን የስልጠና ደረጃ ገደብ እንዳነሳም ሚኒስትሯ ተናግረዋል። እስካሁን የነበረው እስከ ደረጃ አምስት ድረስ ብቻ ነው። ነገር ግን በአዲሱ የትምህርትና ስልጠና ፖሊሲ በግልጽ በተቀመጠው መሰረት የቴክኒክና ሞያ ስልጠና ስርዓቱ ወደ ደረጃ ስምንት ያደገ ሆኗል። በንጽጽር ለመረዳት እንዲያመች እስከ ደረጃ አምስት ድረስ የነበረው እስከ አድቫንስ ዲፕሎማ የሚለውን ስያሜ የያዘ፣ አሁን ግን ደረጃ ስድስት የመጀመሪያ ዲግሪ እኩሌታ ይሆናል ማለት ነው። ደረጃ ሰባት የማስተርስ እኩሌታ ይሆናል። ደረጃ ስምንት የሶስተኛ ዲግሪ እኩሌታ ይሆናል ማለት ነው። በዘንድሮው የበጀት ዓመት ከ600 ሺህ በላይ ተማሪዎችን ለማሰልጠን የሚያግዙ በፌዴራልና በክልሎች ከ28000 በላይ አሰልጣኞችና ከ1400 በላይ የማሰልጠኛ ማዕከላት መኖራቸውን ወይዘሮ ሙፈሪያት ካሚል አስታውሰዋል። ዶክተር አዳነ ደግሞ መንግሥት የቴክኒክና ሙያ ማሰልጠኛ ማዕከላትን አቅም ለማሳደግ ከፍተኛ ኢንቨስትመንት ማድረጉን ጠቅሰው እንደዛም ሆኖ አሁንም በተቋማቱ መካከል የአቅም ልዩነት እንዳለ ገልጿል። ገንዘብ ኢንቨስት ተደርጎባቸው ትልልቅ ማሽኖችም ያላቸው ተቋማት ይኖራሉ። በዛው ልክ ደግሞ የገጠር ተቋም ምንም በህንፃው ብቻ ተሰርቶ ወይም ህንፃውም ራሱ ህንፃም አትለውም ሆኖ ልታገኝ ትችላለ። ይህንንም አሁን ቅድም ካልኩ አንጻር መንግስትም ህዝብም እንደገና የግል ተቋማት ካምፓኒዎችም በአንድ ላይ ሆኖ መልክ ማስያዝ ያለባቸው እኛውንን የሌለውን ካለው እየወሰድክ ማሟላት ትችላለ እና በከተማ ያሉት ትርፍ ማሽን ካላቸው ወደ ገጠሮቹ ማስተካከል አለበት። ከዚህ በተጨማሪም ለእቅዱ መሳካት የመምህራንን አቅም በማሳደግ የቴክኒክና ሙያ ስልጠናን በብቃትና በጥራት እንዲሰጡ ማስቻል ይገባል ብለዋል ባለሙያው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ በጎ ስጦታ የበጎ ፈቃደኞች የጤናና ትምህርት አገልግሎት ነው። ጥቂት ዓመታትን ያስቆጠረው አገልግሎቱ የኦሮሚያና የአማራ ክልሎችን ጨምሮ በተለያዩ የኢትዮጵያ ስፍራዎች በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ ሰዎች ድጋፍ ሲያደርግ እንደቆየ ተነግሯል። በርካታ ተማሪዎች ከትምህርት ገበታቸው እንዳይነጠሉ የሚረዱ ተግባራትን ስለመተግበሩም ተሰምቷል። ሀብታሙ ስዩም ከበጎ ስጦታ መስራች ዶክተር ዳንኤል ድጋፌ ጋር አጭር ቆይታ አድርጓል። እኔ ዶክተር ዳንኤል እባላለሁ። ሕክምና ዲግሪን ጨርሼ ሁለት ማስተርሶችን እግዚአብሔር እርዶኝ ይዤ ያለሁ፣ አንደኛው በቢዝነስ አድሚኒስትሬሽን ነው፣ ሁለተኛው በፐብሊክ ሄልዝ ነው የጨረስኩት። እና ሶፋር እየሰራሁ ያለሁት ነገር በዩኤስኤድ የሚደገፍ የጤና ሚኒስቴር ፕሮጀክት አለ። ፕሮጀክቱ የሆስፒታሎችን ወረቀት አልባ የማድረግ ስራ ነው እና ከትልልቅ ሆስፒታሎች ጋር ይሄ ፕሮጀክት ይሰራል። እንደ ሀገር አቀፍ ደረጃ የሚሰራ ፕሮጀክት ነው እሱ ላይ እንቀሳቀሳለው። በዋነኝነት ደግሞ ሙሉ ልቤንም ሰጥቼ ያለሁት ደግሞ እዚህም ከበጎ ስጦታ ጋር ያለውንም ስራ በደንብ አድርጌ እየሰራው ነው ማለት ነው ማለት ነው። ስለ በጎ ስጦታ ጥቂት እንነጋገር። መቼ ጀምራችሁ ነው ወደዚህ ስራ ለመግባት የፈለጋችሁት? ይህንን እንቅስቃሴ እንድጀምሩስ ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እኔ ሕክምና ዲግሪ የጨረስኩት በሀረማያ ዩኒቨርሲቲ ነው። ኖርማሊ እኔ የአዲስ አበባ ልዝነኝ እና ልክ ሀረማያ ሲሄድ ገጠር ለሚባለው ኮሚኒቲ ኤክስፖዘር አልነበረኝም። እና ምናልባት ሀረማያ ዩኒቨርሲቲ እና ጅማ ዩኒቨርሲቲ ይሄ ኮሚኒቲ ቤዝድ ትሬኒንግ ፕሮግራሞች አሏቸው። እና ገብተህ ሊትራሊ የገጠር ሰው የምንለው ምን አይነት ህይወት እየኖረ እንዳለ እናያለን። እና ትንሿ ኮንትሪቢሽን ሰዎች ላይ ሳቅ ትፈጥራለች። ትንሿ ኮንትሪቢሽን ፋሚሊን ደስተኛ ታረጋለች። ኦልሞስት ሶስተኛ ዓመት ላይ ጀምሮ ደግሞ በጣም እግዚአብሔር ረዳኝ፣ ከትልልቅ ሰዎች ጋር ተገናኘና ነፃ ህክምና ለማድረስ የተለያየ ቦታዎች እንሄድ ነበርና፣ አንድ ህጻን ልጅ ህክምና በማጣት ምን ያክል እንደሚጉላላ እናት እንደዚያ በማጣት ምን ያክል እንደምትጉላላ ልጆች ገጠር ላይ ያሉ ልጆች ለትምህርት የሚባለው ኤክስፖጀር ምን ያክል እንደሌላቸው ፕራስ፣ በጣም የስነ ልቦና ደግሞ ክፍተቱ ደግሞ በጣም ከባድ ነው እና ልንከላከለው የምንችለው ነገር በጣም እያደከመን ያለው እና ደግሞ መሞት የሌለባቸው ማጣት የሌለባቸው ልጆችን እያጣን ያለ ነው እና ትምህርት ቤቶች ላይ ለምን አንሰራ የሚል ነገር ይዘን ተነሳን። ኦልሞስት ከአራት ዓመት በፊት ነው እንቅስቃሴዎችን የጀመርነው። በእስካሁኑ ጉዞአችሁ በእስካሁኑ ሂደት ምን አይነት አገልግሎቶችን ለመስጠት ሞክራችሁ? አንተ ቀደም ብለህ በጠቀስካቸው የሕክምና አገልግሎትን በተገቢ መንገድ አያገኙም በሚባሉ ማህበረሰቦች ውስጥ ገብታችሁ ምን አይነት አገልግሎት ለመስጠት ሞክራችሁ? ምንድን ነው የምናደርገው እኛ የዛሬ ኦልሞስት ሶስት ዓመት ይሆነናል። ደባርቅ ላይ ለስራ እኔ በአጋጣሚ ጎንደር ሄድኩ። ደባርቅ ላይ ተፈናቃዮች ተቀምጠዋል። ወደ መቶ አርባ ሺህ ተፈናቂ አለ የሚል ነገር ሰማን። ያን ነገር ይዘን ከተለያዩ አካላት ጋር አብረን ሆነን ከኦልሞስት ከአንድ ሺህ ሰው በላይ መጽሐክምና ለማድረስ ችለናል። ደብረ ብርሃንም እንደዚሁ በተደጋጋሚ ቅርብም ስለሆነ ለአዲስ አበባ በተደጋጋሚ እየሄድን ሕክምና ለማድረስ ችለናል። እንደዚሁ ለስራ ወደ መካነ ሰላም ተፈናቃይ ካምፕ አካባቢ መካነ ሰላም ሆስፒታል የምሰራው ስራ ነበረኝ። እንደዚሁ ለስራ ሲሄድ ሽንት ቤት የለም የሚል ነገር ሰማሁ። ኮሚኒቲውን አስተባብረን ሽንት ቤት ገንብተናል እና ደግሞ ኦልሞስት በጣም ሜጀር የምንለው ማይልስቶን እኛ ልጆች ላይ በተለይ የሰራነው ነገር ሜጀር ማይልስቶን ነው እና ምንድን ነው ወደ አምስት መቶ ስልሳ ሴት ተማሪዎችን ገጠር ላይ ስድስት አካባቢ ላይ ሐረር ፈዲስ ምስራቅ ሐረርጌ ላይ ሀሮ ወንጪ፣ ወንጪ ሀይቁ እና ጢስ አባይ ደግሞ ያሉ እነዚህ አራት ቦታዎች ላይ ያሉ ስድስት ትምህርት ቤቶችን መርጠን ቤተሰባቸው የደሃ ደሃ የሆኑ ልጆችን አቬሬጃቸው ከሀምሳ በታቸውና ሴት ተማሪዎችን ይዘን አንደኛ ከጤናቸው አንጻር ጤና ባለሙያ ይዘን መከታተል፣ ይሄ ላለፈው ሁለት ዓመት ተካታ የሰራ ነው ነገር ማለት ነው። ሁለተኛ ደግሞ ልጆቹ ቱቶሪያል ፕሮግራም እየሰጠን የደከሙበትን ትምህርት ማበርታት። ሶስተኛ ነገር ስለ ልቦና ባለሙያ ቀጥረን፣ ቅድም እንዳልኩ ክፍተቱ ያለው ልጁ መቻል የሚባለው ጭንቅላቱ ላይ የለም። ሲጀምር ልጅቷ ለመግባትና ለመውለድ ነው የተዘጋጀችው። እና ስለዚህ ጥሩ ነገሮች ናቸው እነዚህ። ግን መጀመሪያ የሰው ልጅ ቫልዩ አለው የሚለውን ነገር ለማስረጽ እንፈልግ ስለነበረ እነዚህ ሁለት ዓመታት ላይ ይህን ተከታትለን እየሰራን ነበር የነበረው። ኦልሞስት ሁለት ሺህ አስራ አምስት ዓመት ሲዘጋ ጥሩ እንትን ያደረግነው ነገር ሰማኒያ ፐርሰንት ልጆቻችን ለውጥ ነበራቸው እና የሚገርም ነገር አትዬ የእኛ ልጆች እንዳልኩ ከአምሳ በታች የነበሩ ሊወድቁ የነበሩ የምንፈራላቸው ልጆች ወደ ደረጃ መምጣት ጀመሩ። ፕላስ ደግሞ በጣም እንደዚህ የሚሰጋላቸው የነበረው ማትሪክ ላይ ስምንትና ስድስተኛ ክፍል ፈተና የምንሰጋላቸው የነበሩ አሁን ላይ ከክልሉ በተለይ ሀረር ክልል እንደ ትምህርት ቤት ሀረር ራስ መኮንን ትምህርት ቤት ተሸልሟል። እና ያው እኛ ብቻ የእንሰራን አንልም፣ ግን አንድ ኮንትሪቢቲንግ ፋክተር እኛ ነበረን ብለን እናስባለን። ሌላው ነገር ኮምፒውተር ሊትሬሲ ዲጂታል ሊትሬሲ የምንለው በጣም አልደረሰም እና አንድ ጥሩ ወዳጅ አለን አቶ ለማ ይባላል። በጣም ጥሩ ወዳጃችን ነው። አገር አሜሪካ ላይ ነው የሚኖረው እና ከሱ ጋር ሆነን ሀማሬሳ የሁለተኛ ደረጃ ትምህርት ቤት ሀረር ላይ እና ራስ መኮንን ትምህርት ቤት ላይ ኦልሞስት በጣም ወደ አርባ አምስት በላይ ኮምፒውተሮችን ዲስትሪቢዩት አድርገን ዲጂታል ላይብራሪ ሰርተን ይሄኛውን ክረምት ኦልሞስት ነፃ ኮምፒውተር ስልጠና ለተማሪዎቻችን እየሰጠን ያለ ነው እና በእነዚህ ኦልሞስት ሶስትና አራት ዓመታት ውስጥ እነዚህ ነገሮች እየሰራ በተናል ማለት ነው። እንግዲህ አሁን እንደነገርከኝ በጣም ሰፊ ሽፋን ያለው የተለያዩ የኢትዮጵያ ጥጎች ላይ የሚኖሩ ማህበረሰቦችን ያካተተ እንቅስቃሴ ነው እያደረጋችሁ ያላችሁት። ይህን ለማድረግ እንግዲህ የራሱ የሆነ ልፋት፣ ውጣውረድ ይኖረዋል ብዬ አስባለሁ። በእስካሁኑ ሂደት ምን አይነት ፈታኝ ጉዳዮች ገጠሟችሁ? በምንስ መንገድ ልትፈቷችሁ ሞክራችሁ? በጣም ትልቁ ቻሌንጃችን ሪሶርስ ነው እና እውነቱን ለመናገር ምንም ነገር ይዘን አልተነሳንም። ኦልሞስት ስንጀምር በአስር ሺህ ብር የተጀመረ ስራ ነው። እነዚህ አመታት ላይ የጀመርናቸው ስራዎች ስንጀምር እና ይሄኛው አመት ሲያልቅ ኦልሞስት ሁለት ሺ አስራ አምስት ሲያልቅ እስከ አንድ ነጥብ አምስት ሚሊዮን ብር አካባቢ የሚሞላ አንቀሳቅሰናል። ብሩ ብዙ አደለም፣ ግን ምን ፈልጌ ነው ትልቁ ነገር የተንቀሳቀስንበት የነበረው ነገር ሰው በእንቅስቃሴ በሰራ እና መልካምነትን ቅንነትን በመዝራት ብዙ ነገር ያደርጋል እና አሁን አራት ቋሚ ሰራተኞች አሉን። ሰላሳ ደግሞ አስተማሪዎች ለዚህ ስራ እንጠቀማለን። የስነ ልቦና ባለሙያ፣ ጤና ባለሙያ እና ትምህርት ባለሙያ አድርገን ሰላሳ ባለሙያዎች እንጠቀማለን እና በጣም ትልቁ ቻሌንጃችን የነበረው ነገር ሰዎችን ማግኘት ነበር እና ዛሬ ላይ ተነስተህ እኔ ሶሻል ሚዲያ ላይ ከሌ ከከሌ ጋር የሆን ነገር አድርግ ብለህ ፖስት በየቀኑ ብታደርግ ፎሎወር በጣም ይጨምራል እና ለመልካም ነገር ግን ሰውን ማነቃነቅና ማንቀሳቀስ በጣም ዲፊካልትም ነገር ነው። ግን ደግሞ በጣም የሚከፍል እና ሪዋርዲንግ ነገር ነው። እነዚህ አራት ዓመታት እና ሶስት ዓመታት ላይ ትልቅ ማነቁ የሆነብን ነገር ሪሶርስን ማግኘት። አንዳንዴ ደግሞ እነዚህ እንዲሰራላቸው የሚፈልጉ አሁን እንዳልኩ ከአንዱ ወዳጃችን አሜሪካ ያለ ወዳጃችን በወንድሙ ስም ነው የምናደርግለት እና ወንድሙ አርፏል እና ምንድነው? የሚያደረገው ልክ ከኛ ጋር ስንሰራ ዲጂታል ላይብረሪ አሁን አየለ ጌታቸው መታሰቢያ ዲጂታል ላይብራሪ ነው የሚለው እና ስለዚህ በእንደዚህ አይነትም ነገር እያደረግን ኮዝ እንዲሆንላቸው እንኳን የሚያደርጉ ሰዎች ወደኛ ቢመጡ ብዙ ነገር ማድረግ እንችላለን። እና ቻሌንጃችን እነዚህ ናቸው። ልንፈታቸው የምንሞክራቸው መንገዶች ምንድነው? ነው ግን በተቻለ መጠን ስልኮችን ደውላለው፣ ሰዎችን አወራለሁ፣ ኢሜይል ጽፋለሁ፣ ፕሮፖዛል አዘጋጃለሁ። ምን ችለውን ያክል በሙሉ ጎዳናዎችን እንሞክራለን ማለት ነው። የእናንተ ተቋም በተቋቋመ በጥቂት ዓመታት ውስጥ በርካቶችን የሚጠቅም ተስፋ ያለው ትልቅ ተልዕኮ ሆኗል። የመጪ ዘመን ህልማችሁ ምንድን ነው? ያስ እንዲሳካ የምትፈልጉት ድጋፍና ርብርብ ምንድን ነው? ምናልባት ቅድምም ሜሽን ሳላረግ ያለፍኩት ባለፈው እቺ አዲሱ ዓመት መግቢያ ላይ ወደ አስራ ስምንት ቀን ተከታታይ አድርገን ነጻ ሕክምና ለመስጠት ሞክረን ነበረ ሚሊኒየም አዳራሽ ላይ። መርካቱም በሚሊኒየም አዳራሽ የሚል ባሮክ ኢቨንት አማካኝነት የተዘጋጀ ኢቨንት ነበረ። እዛ ኢቨንት ላይ በጎ ፈቃደኞችን እየመለመን ነበር እና ከአምስት መቶ በላይ ባለሙያ ነጻ ሕክምና መስጠት ተመዝግቦ ነበር እና በቀን ከሶስት መቶ በላይ ሰው እናይ ነበር። ስለዚህ በጣም ኦልሞስት ወደ ስድስት ሺህ በላይ አካባቢ ሰዎችን ነፃ ህክምና ሰጥተናል እዚህ ሚሊኒየም አዳራሽ ላይ እና ቀጣይ አመት ላይ እንደዚህ አይነት ኢቨንቶች ላይ እየተገኘን በጣም ማገልገል እንፈልጋለን። የመጀመሪያው ነገር ማለት እና ቅድም ለመጥቀስ እንደሞከርኩት ወደ አምስት መቶ በላይ ባለሙያዎች በየትኛውም ሰዓት ብንጠራቸው አቬለብል የሆኑ ለትራንስፖርታቸው እና ትንሽ ብንችላቸው አብለብል የሚሆኑ ሰዎች ስላሉ እንደዚህ አይነት ትልልቅ ኢቨንት ላይ ነፃ ህክምና እያቀረብን ድንገተኛ ደግሞ ነገር ሲፈጠር ለዛው ህክምና እየሰጠን ማገልገል እንፈልጋለን። ሌላው ቅድም በጠቀስኩት ኦሬዲ የያዝናቸው ወደ አምስት መቶ ስልሳ የሚገመቱ ሴት ተማሪዎች አሉ። በጣም ብዙ ነገሮችን ተምረናል እና አቅም ካገኘንና የሚደግፈን ሰው ካለ የትኛውም ኢትዮጵያ ውስጥ የትኛውም ቦታ ላይ ገብተን እነዚህን ስራዎችን ማስፋፋትና በደንብ መስራት እቅዳለን። ሌላው ነገር ያው ትምህርት ቤቶችንም ክፍተቶች እንዳልኩት ቅድም ዲጂታል ላይብረሪ ላይ ጥሩ ኤክስፒሪያንስ አለን። ኦልሞስት ሀረር ላይ የሰራ ነው ዲጂታል ላይብረሪ አንደኛው ራስ መኮንን ላይ በኢትዮጵያ ደረጃ የመጀመሪያ የሚባል በመንግስት ትምህርት ቤት የመጀመሪያ የሚባል ኮምፒውተር ላይብረሪ ነው የሰራ ነው። ምንድን ነው ያደረግ ነው? ኮምፒውተር አስገብተን ወንበር፣ ጠረጴዛ፣ ኮምፒውተር ብቻ ሳይሆን ኔትወርክ ዘርግተን ሶፍትዌር አልምተን ሶፍትዌሩ እስከ አንድ ሚሊዮን መጽሐፍ መሸከም የሚችል ላይብራሪ ነው እና እንፈልገው ምንድነው አሁን እንደ ሀገር ደረጃ ብዙ ነገር እያየን ያለ ነው እና አንድ ነገር ተስፋ የሚታየን ነገር ትውልድ የሚመጣ ትውልድ ላይ ነውእና ኢንቨስትን ላድር ሊያደርግ የሚፈልግ ገባቸው ብቻ ሳይሆን በየትኛውም ነገራቸው ለመስራት የሚፈልጉ ከሆነ ሁል ጊዜ በራችን ክፍት ነው። እኔም ስልኬ ትዌንቲ ፎር አወር ሰቨን አቬለብል ነው ለማስተናገድ ማለት ነው። ዶክተር ዳንኤል በጎ ስጦታ ስለተባለው የበጎ ፈቃደኞች የጤና አገልግሎት ተቋምና እንቅስቃሴ ለአድማጮች ስላጋራህልን በእጅጉ አመስጋይነን እናመሰግናለን ጣ ኢጋድ፣ በኢትዮጵያና በኦሮሞ ታጣቂ ቡድን መካከል የቀጣይ ድርድር ተስፋውን ገለጸ። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ረቡ ህዳር 12 2016 ዓ ም ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለው አስታውቋል። በኢጋድና በአለም አቀፍ አጋሮች ድጋፍ በፌዴራሉ መንግስት እንዲሁም በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዛኒያ ዳሬ ሰላም ከተማ የተካሄደው ሁለተኛ ዙር የሰላም ድርድር ያለ ውጤት ተጠናቋል። ላለፉት አምስት ዓመታት የተካሄደውን ደም አፋሳሽ ማንነት ተኮር ጭፍጨፋ ለማስቆም በሚል ለሁለተኛ ጊዜ የተካሄደው የታንዛኒያ ድርድር እንዳይሳካ እንቅፋት በመፍጠር ሁለቱም ወገኖች እርስ በርስ ተካሰዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየው ለኢትዮጵያ ሕዝብ ጥቅም ሲባል ሁለቱም ወገኖች ለሰላሙ ሂደት ያሳዩትን ቁርጠኝነት እንዲቀጥሉ መማጸናቸውን የጠቀሰው የኢጋድ መግለጫ ዶክተር ወርቅነህ ሁለቱም ወገኖች ችግሮችን ለመፍታት አዲስ ዙር ንግግሮች ይጀምራሉ የሚል ተስፋ እንዳላቸው አመላክቷል። ኢጋድ በሁኔታው ላይ መስራቱን ይቀጥላል፣ ሁለቱም ወገኖች ልዩነቱን በሰላማዊ መንገድ ለመቅረፍ ለሚያደርጉት ጥረት የማያቋርጥ ድጋፍ ለመስጠት ዝግጁ ነው ብሏል። መግለጫው የጠቅላይ ሚኒስ ሚኒስትር አብይ አህመድ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች የመጀመሪያው ዙር ንግግራቸውን ባለፈው አመት ሚያዝያና ግንቦት ወራት ታንዛኒያ ላይ አድርገው ነበር። የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በቅርቡ ለተደረጉት ድርድሮች አለመሳካት የታጣቂውን ቡድን ግትርነትና የማይጨበጡ ፍላጎቶች ተጠያቂ አድርገዋል ያሏቸውን ተጠያቂ አድርገዋል። የታጣቂ ቡድኑ ቃል አቀባይ በበኩላቸው መንግስት በኢትዮጵያ ዘላቂ ሰላምና ደህንነት ዙሪያ ያሉ መሰረታዊ ችግሮችን ለመፍታት ፍላጎት የለውም ብለዋል። የኢትዮጵያ መንግስት የአሸባሪ ድርጅት ብሎ የፈረጀው የኦሮሞ ነጻነት ሰራዊት እንደ አውሮፓውያን አቆጣጠር በ2018 የኦሮሞ ነጻነት አውጪ ግንባር ኦነግ የትጥቅ ትግል ማቆምን በማስታወቁ ከቡድኑ ከተነጠለ ወዲህ ከመንግስት ጋራ ሲፋለም ቆይቷል። በኦሮሚያ ክልል ውስጥ የአማጺው ቡድን አላማ ተጋሪ ነን የሚሉ ሌሎች ታጣቂ ቡድኖችም የተነሱ ሲሆን አብዛኞቹ የላላ መዋቅር ያላቸው ናቸው። እንደ አውሮፓውያን አቆጣጠር በ2018 በጥቂት ሺዎች የሚገመቱ አባላት የነበሩት የኦሮሞ ነጻነት ሰራዊት ከቅርብ አመታት ወዲህ እያደገ ቢመጣም አንዳንድ ታዛቢዎች በመንግስት ላይ ከፍተኛ ስጋት መፍጠር የሚችል የፖለቲካ ሀይል የሚሆንበት ደረጃ ላይ አልደረሰም ወይም አልታጠቀም ብለው ያምናሉ። ሰራዊቱ የጅምላ ጨፍጨፋዎችን በማካሄድ በአብይ መንግስት ክስ የሚቀርብበት ሲሆን አማጺ ቡድኑ ግን ክሱን ያስተባብላል። መንግስትም ቡድኑን ለማጥቃት በሚል በህዝብ ላይ ኢፍትሐዊ የጅምላ እርምጃዎችን በመውሰድ ክስ ይቀርብበታል። ይህም በአብዛኛው የኦሮሞ ህዝብ ዘንድ ቅሬታና ቁጣን ፈጥሯል። አድማጭ ተመልካቾቻችን በዚህ ዙሪያ እንግዲህ የተለያዩ ዘገባዎችን እንዲሁም ደግሞ የህዝብ አስተያየቶችን እያሰባሰብን ወደ እናንተ የምናደርስ ይሆናል። የጋቢና ቤ ዘገባ ይቀጥላል። የኬቭ ባለስልጣናት ሞስኮ ወደ ሀያ ሺ የሚጠጉ ዩክሬናውያን ህጻናትን ወደ ሩሲያ ወይም ደግሞ ሩሲያ በኃይል ወደ ተቆጣጠረቻቸው የዩክሬን ግዛቶች በግዳጅ አስተላልፋለች ሲሉ ከሰዋል። በጎርጎሮሳውያኑ ህዳር ሀያ የሚከበረውን የዓለም አቀፍ ህጻናት ቀን ምክንያት በማድረግ የሰብአዊ መብቶች ተሟጋቾች በሰጡት መግለጫ ደግሞ ሩሲያ የዓለም አቀፍ የህጻናትን ጥበቃ ህግን እንደጣሰች በሚያቀርቡበት ክስ ላይ ትኩረት ስበዋል። ሊሲያ ባክሌት በኃይል የተወሰደውን አንድ ታዳጊ በማነጋገር ያሰናዳችሁን ዘገባ ዘገባ ደረጀ ደስታ ያቀርበዋል። ዴኒስ ብሬዥኒ እንደተናገረው ባለፈው አመት ጥቅምት ወር ትምህርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ፣ ክራይሚያ በሩሲያ ቁጥጥር ስር ነበረች። ስኩል ወርከር ስፖርት ዶኪመንት ፎር ጎንግ ቱ ወደ ካምፑ ለመሄድ የትምህርት ቤቶቹ ሰራተኞች ሰነዶችን ማጭበርበር ነበረባቸው፣ ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም። ያኔ ብሬዥኒ የ17 ዓመት ወጣት ነበር። የአካባቢው ሰራተኞች ለተማሪዎቹ የፕሮፓጋንዳ ትምህርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል። They said Russia was better, that it would seize the territories of Ukraine, and that Ukrainians were its slaves. በባርነት መያዝ ይችላሉ ብለዋል ዩክሬናውያንን የሚያንጸባርቅ ማናቸውንም ነገር ቢያገኙ በእሳት ያቀጣጥሉታል ወይም በጫጭቀው ይጥሉታል በካምፑ ከአራት ወራት ቆይታ በኋላ ብሬዥኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል። አንድ ጊዜ ግንቦት ወር ውስጥ ጓደኛዬ ስልክ ደውለልኝ፣ ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ። ስልክ ደወልሁላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላያቸውም ነበር። በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬዥኒን ከክራይሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግስት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው። ድርጅቱ 13 የተለያዩ ተልዕኮችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ህጻናትን መመለሱን ገልጿል። አንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ። በመጀመሪያ ሁሉንም ሰነዶች እናዘጋጃለን። ከዚያም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለውን መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብ ነጥብና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን። በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8 ሺህ በላይ የዩክሬን ህጻናትን እንደ ብሬዥኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከእነዚህ አብዛኞቹ ህጻናት የት እንዳሉ ባለሥልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች የክልል ማዕከል ተወካይ ካትሪያና ራይስፍካ ስለ ማዕከሎቹ ይህን ብለዋል የምንነጋገረው በሩሲያ ፌዴሬሽን ግዛት ውስጥ ስላሉት ከ55 በላይ ካምፖች ነው። እንዲሁም ቤላሩስ ውስጥ ስላሉ ቢያንስ አምስት ማዕከሎች እና በኃይል በተያዘችው ክሪሚያ ውስጥ ስላሉት ዘጠኝ ማዕከሎች ነው። ባለፈው መጋቢት ወር የዓለም አቀፉ የወንጀለኞች ፍርድ ቤት የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የሩሲያው እምባ ጠባቂ ማሪያ ሎቮቫ ቤሎቫ በዩክሬን በኃይል ከተያዙ አካባቢዎች ህጻናትን በህገ ወጥ መንገድ በማፈናቀልና ወደ ሩሲያ በማሸጋገር የጦር ወንጀል እንዲያዙ የእስር ማዝዣ አውጥተዋል። የዩክሬን ባለስልጣናት ይህ የመጀመሪያው እርምጃ ጥሩ ነው ይላሉ። ይሁን እንጂ ሌሎች ተጨማሪ ነገሮች መሰራት እንዳለባቸውም ይናገራሉ። የዩክሬን ህጻናት መብቶች አማካሪ ዳሪያ ጌራ ስራ ስሚቹክ ይህን ሲያስረዱ Despite the international humanitarian law, as well as various conventions፣ ዓለም አቀፉ የሰብአዊነት ህግና የተለያዩ ስምምነቶች ቢኖሩም የሩሲያ ፌዴሬሽን ህጎቹን መከተል ካልፈለገ የዓለም አቀፍ የህፃናት ደህንነት ስርዓት አይሰራም። የዩክሬን ባለስልጣናት እንደተናገሩት ከተፈናቀሉት ወይም ከተዘዋወሩት ወደ 20 ሺህ ከሚጠጉ የዩክሬን ህጻናት መካከል እንደ ብሬዥኒ ወደ ቤታቸው የተመለሱት ከ380 ትንሽ በለጥ ያሉት ብቻ ናቸው። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን ገናኛለን በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶ ነው። የደንገረመው መሰናዶውን በምራት የለሳስ ማለት ስርጭቱን በመቆጣጠር አብረናችሁ አምሽተናል። በነገ ምሽት እንገናኝ።